ጠቅላይ ሚኒስትር ኃይለማርያም ደሳለኝና ኢህአዴግ አብዝቶ የፈተናቸውን እስከ አስቸኳይ ጊዜ አዋጅ ድረስ የሚያንደረድራቸውን 29 ዓ ም ተሰናበቱ። የኢትዮጵያ መንግስት በዋዜማው ባዘጋጀው ድግስ ጠቅላይ ሚኒስትሩ በእርግጥ የጸጥታ መደፍረስ በተጫነው 29 ዓ ም የገጠሟቸውን ፈተናዎች አልጠቀሱም። ጠባሳዎቹንም ዘለዋቸዋል። ጠቅላይ ሚኒስትሩ በሺዎች የሚቆጠሩ ሰዎች በታደሙትና በቀጥታ የቴሌቪዥን ስርጭት በተላለፈው ንግግራቸው ስለመቻቻልና አንድነት ሰብከዋል። በጥላቻ ፋንታ ፍቅርን በመገፋፋት ፋንታ መደጋገፍን፣ በመለያየት ፋንታ መቀራረብና አብሮነትን፣ በመናቆር ፋንታ መቻቻልና አንድነትን ማሰብ፣ መለማመድና መተግበር። እናም እነዚሁ የቀደሙ ኢትዮጵያዊ ሴቶች በመከራ ውስጥም ቢሆን ተፈትነው የወጡ እንደ ወርቅ የነጠሩ ባህሎቻችንን ማዳበር ይገባናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመንግስታቸውን ውጥኖች ከግብ ለማድረስ የአገሪቱ ዜጎች ያልተቆጠበ ያሉትን አስተዋጽኦ እንዲያደርጉ ጥሪ አስተላልፈዋል። በእንኳን አደረሳቸው ያላችሁ ንግግራቸው እንሰራቸዋለን ያሏቸው ቃል ኪዳኖችም ነበሯቸው። ለጋው የዲሞክራሲ ስርዓት ግንባታችን ሁሉንም የሀገራችንን የህብረተሰብ ክፍሎችና የፖለቲካ ፓርቲዎች ተሳትፎ ባረጋገጠ መልኩ የመደብለ ፓርቲ ዲሞክራሲ እንዲጎለብት የጀመርነውን ስራ አጠናክረን እንቀጥላለን። ሰላማችን እንዲረጋገጥ፣ ሙስናና ብልሹ አሰራር የቁጥጥር ስር እንዲውሉ የጀመርነውን የጸረ ሙስና ትግል አጠናክረን እንቀጥላለን። ዶክተር ያዕቆብ ኃይለ ማርያም ኢትዮጵያ አዲሱን ዓመት ስትቀበል እንደ ጠቅላይ ሚኒስትሩ ተስፈኛ አይደሉም ብዙም የሚባል ነገር የለም የሚሉት የህግ ባለሙያ በአሮጌው አመት የተከሰቱ ኩነቶችን እያስታወሱ ይብሰለስላሉ የበርካታ ሰዎች ህይወት ያለፉባቸው አካል የጎደለባቸው የቆሼ እና የኢሬቻን የመሰሉ አደጋዎች ሀላፊነት ያለባቸው ወገኖች ተጠያቂ አለመሆናቸውን እያነሱ ይተቻሉ ጠቅላይ ሚኒስትሩ የጠቀሱት የመድብለ ፓርቲ ስርዓት እንዲህ በቅርበን ለመምጣቱም እርግጠኛ አይደሉም ከሌላው አመት ምንም የተለየ ነገር አያደርገውም በነበረው ሁኔታ የሚቀጥል ነው ውስጥ ነው ያለችው። ፓርቲው አንድ ፖሊሲ ያለው ያንም ፖሊሲ መቀጠሉ አይቀርም። መድብለ ፓርቲ በሌለበት ስርዓት ብዙ ለውጥ አይታይም። መጀመሪያ ፓርቲው አላማውን ይቀርጻል። ያና አላማውን እና ግቡን ይገፋበታል። ብዙም ጊዜ አዲስ ነገር አያመጣም ወይንም ኢንትሮዱስ አያደርግም። ደግሞ እንዲያደርግም የሚገፋፋው ሌላ ፓርቲ እስከሌለ ድረስ ያ ፓርቲ በጀመረው መስመር ይቀጥላል። አሁን ኢህአዴግም በጀመረው መስመር ነው የቀጠለው። የተለወጠ ነገር የለም፣ የሚለወጥም ነገር አይኖርም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው መልካም ምኞት መደርደር ከባድ አልነበረም ሲሉ ይናገራሉ። አገሪቱ ገጥመዋታል የሚሉትን ውስብስብ ችግሮች እየጠቀሱ የኢትዮጵያ መንግስት ተጨባጭ መፍትሄ አላበጀም እያሉ ይተቻሉ። አሁን ያለን ችግሮች ብዙ ናቸው። ለምሳሌ ስለ ፍቅር፣ ስለ ሰላም ማውራት የሚቻለው ከአሁን በፊት በግፍ የታሰሩ የፖለቲካ እስረኞችን ለመፍታት ፈቃድነት ቢገኝ ኖሮ፣ የተራቡ ወገኖቻችን በልቶ ማደር የሚችሉ ከሆነ አሁን በድንበር ምክንያት በየቦታው የተዋደቁ ደም እየፈሰሰ ዜጎች በሰላም እጦት በሚቸገሩበት ጊዜ የኑሮ ውድነቱ ጣራ በነካበት ሁናቴ ህዝባችን በመልካም አስተዳደር እጦት ችግር ላይ ባለበት ሙስና በተንሰራፋበት ስርዓቱ በቁርጠኝነት ዲሞክራሲያዊ አሰራር ተግባራዊ ማድረግ በተሳነበት ሁኔታ ላይ ናለኝ። ስለዚህ መጪው አመት እግዚአብሔር ከፈቀደ እነዚህ ሁሉ የሚስተካከሉና ለህዝባችን ሰላም፣ ፍትሃዊ፣ አንድነት ሁሉ እኛ እንመኛለን፣ ምኞታችን ነው። የወደፊቱ ግን ይሄ ባልተቀረፈበት ነው። አሁን ያለ ነው። የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት አቶ ሙሉጌታ አበበ እንደ አቶ ሙላቱ ሁሉ ያለፈው ዓመት ፈታኝ እንደነበር ይስማማሉ። ለሚመጣው ዓመት ቢሆን ጥሩ ነው ብዬ ማስበው ሰላማዊ ትግል ስርዓቱን በካርድ ለመቀየር ንቁ ተሳትፎ እንዲኖረው ነው። አሁን እዚ ሀገር እንደ ሀገር እንድትቀጥል ዜጎቿ በዲሞክራሲ መስመር እንዲጓዙና ዲሞክራሲ በሀገሪቱ እንዲሳ ስርዓቱን በዲሞክራሲ መንገድ በሰላማዊ ትግል በካርድ ለመቀየር ንቁ ተሳትፎ እንዲኖረው ጥሩ ነው ብዬ አስባለሁ።